ባሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃን፣ ቸሩ አምላካችን ለዚህ ስላበቃን ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽአት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽአት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት። ዓመቱን በቸርነትህ ከለልከው፣ በቸርነትህ ዓመታትን ታቀዳጃለህ። መዝሙር 65 አስራ በዚህ ዓመት ስላደረገን ታላቅ በረከት እና መጪውን ዓመት ደግሞ በእግዚአብሔር ጸጋ የምንዘልቅበትን ኃይል የምናገኝበት የተለየ ፕሮግራም ይዘንላችሁ ቀርበናል። ፓስተር ተመስገን ይህንን ግሩም ድንቅ ፕሮግራም ይዘውልን ቀርበና ቀርበዋል በሚኖረን ጊዜ የእግዚአብሔር ቸርነትና ምሕረት አብሮን እንዲሆን እንጸልያለን። አሁን ወደ ፕሮግራሙ እናመራለን። በክርስቶስ ኢየሱስ ስም ሰላም ላችኋለሁ። እንደምን አላችሁ? ይህ በተለየ ሁኔታ ለዚህ ለዓመቱ መዝጊያ የቀረበ በአማርኛው ክፍለ ጊዜ የቀረበ ልዩ ፕሮግራም ነው። አቤነዘር ይላል እግዚአብሔር እስከዚህ ድረስ ረድቶናል። ይህ ልዩ ፕሮግራም በዚህ ሳምንት እግዚአብሔር አምላካችን ዓመቱን ሙሉ ስለተሸከመን፣ ስለረዳን፣ ስላልተለየን እግዚአብሔርን የምናመሰግንበት ሳምንት ነው። በጾም፣ በጸሎት በእግዚአብሔር ፊት የምንቀርብበት ሳምንት ነው። የምስጋና ነዶዎቻችንን ይዘን በአምላካችን በእግዚአብሔር ፊት የምንቀርብበት ሳምንት ነው። ለዚሁም ደግሞ ለቀሪው ዘመናችን ለሚመጣውም ዘመን እግዚአብሔርን የምንለምንበት፣ ምሕረቱን የምንለምንበት፣ እርዳታውንና ምሬቱን የምንለምንበት ጊዜ ይሆናል። ለሕዝባችን የምንጸልይበት ጊዜ ይሆናል። ለሀገራችን የምንጸልይበት ጊዜ ይሆናል። ለቤተ ክርስቲያን የምንጸልይበት ጊዜ ይሆናል። ስለዚህ ይህም ፕሮግራም በተለየ ሁኔታ ተሰናድታችሁ እንድትከታተሉ በጸሎት መንፈስ ሆናችሁ እግዚአብሔርን እያከበራችሁ እያመሰገናችሁ ከእኛ ጋር ጌታን እያመለካችሁ ይህም ፕሮግራም እንድትከታተሉ በጌታ ፍቅር እናድማችኋለን። እንግዲህ አርዕስቱ አቤነዘር ይላል። አርዕስቱ አቤነዘር፣ እግዚአብሔር እስከዚህ ድረስ ረድቶናል። ዛሬ አርእስታችን እንግዲህ በዛው ዙሪያ አቤነዘር በሚል ዙሪያ የሚያጠነጥን ይሆናል። አንድ የእግዚአብሔርን ቃል አነብና ወደ ጸሎት እሄዳለሁኝ። ከመዝሙር ዘጠና ላይ ነው ማነበው መዝሙር ዘጠና ከቁጥር አንድ ጀምሮ እስከ አራት አነባለሁ። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንህልን ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም ነህ። ሰዎችን ወደ አፈር ትመልሳለህ፣ የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለህ። ሺህ ዓመት በፊትህ እንዳለፈችው እንደ ትናንትና ቀናት፣ እንደ ሌሊትም እርቦ ነውና ይላል። እንጸልይ። ዘመናት የማይሽሩህ በዘመናት መካከል ጸንተ የምትኖር ብቻህን ታላቅና ኃያል ሆንክ። አባታችን እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናከብረሃለን፣ እናመሰግንሃለን ስላሳየህን ፍቅር፣ ዓመቱን ስለተሸከምከን፣ ደበደላችን ስላልቆጠርክብን፣ ደጠላታችን ሐሳብም ስላልጠፋን፣ በምሕረትህ ለዛሬ ስለደረስን በጌታ በኢየሱስ ስም እናመሰግንሃለን። በተለየ ሁኔታ ደግሞ በዚህ ዓመት እኛ እንደ ግለሰብ እንደ ቤተ ክርስቲያን፣ እንደ ሀገር በፊትህ የበደልንህን በደላችንን መተላለፋችንን ይቅር እንድትለንም እለምንሃለን። በዚህን ሰዓት ጌታ ሆይ አቤነዘር እንላለን። እግዚአብሔር እስከዚህ ድረስ ረድቶናል ብለን ስምህን ከፍ ማድረግ እንፈልጋለን። ስለዚህ በዚህ ሰዓት በመንፈስ ቅዱስህ አማካኝነት በቃልህ እንድትናገረን እለምንሃለሁ። እኔ ደግሞ የተከበረውን ቃልህን ይዤ በአንተና በሕዝብህ ፊት ስቆም ዋክህን መተላለፌን ኃጢአቴን ሁሉ ይቅርብለህኝ በክርስቶስ ኢየሱስ ደም ሸፍነህኝ በመስቀሉ ስር ሸሽገህኝ እንደ ክብርህ ባለጠግነት እንድትጠቀምብኝ እለምንሃለው በጌታ በኢየሱስ ስም አሜን። አቤነዘር እንግዲህ እንዳንበኩት እንደ እግዚአብሔር ቃል ዘመን ይመጣል ያልፋል። ወገኖቼ ጊዜ ይመጣል ያልፋል። እያንዳንዷ ሰከንድ ታልፋለች። ብዙ ጊዜ የሰው ልጅ የማይረዳው ለዘላለም የሚኖር ይመስለዋል። ምክንያቱም ዘላለምነትን በሰው ልብ አኑረሃል ይላል መክብብ ምዕራፍ ሶስት ላይ። ሰው ለዘላለም ለመኖር ይመኛል። ከፊቱ ምን እንዳለ አያውቅም። እንደሚራረጅ ይዘናጋል፣ እንደሚሞት ይረሳል። ሰው ነገር ግን ዓመት መጥቶ ሲያልፍ መቁጠሪያ ነው። በምንቆጥርበት ጊዜ እኛን የሚያሻግረን ከዘመን ወደ ዘመን የሚያሳልፈን ምድሪቱን የሚሸከማት ዓለምን ሁሉ በእጁ የያዘው የዘመናት አምላክ አለ። ምስጋና የሚገባው፣ ክብር የሚገባው፣ ዕልልታ የሚገባው፣ ውዳሴ የሚገባው የዘላለም አምላክ አለ። እርሱን ነው የምናመልከው። የሚያስገርመው ነገር አምላካችን እግዚአብሔር ከጊዜ በላይ ነው። ይሄን ነገር ሳስበው በጣም ነው የሚያስገርመኝ። ይሄ ነገር የገባኝም ካደግኩ ከጎለመስኩ በኋላ ነው። ሁሉ ነገር በጊዜ የሚቆጠር ይመስለኝ ነበር። ለካስ ሁሉ ነገር በጊዜ አይቆጠርም። እግዚአብሔር ከጊዜ በላይ ነው። የሚያስገርም ነው። ልክ አንድ ሰው የሸረሪት ድርን እንደሚመለከት ውጪ ቆሞ። ለሸረሪቷ ድሯ ሕይወቷ ነው፣ የምትመላለስበት መንገድ ነው፣ መውጫ መግቢያዋ ነው። ለእርሷ ያ ነገር ሁለመናዋ ነው። ውጪ ቆሞ ለሚመለከት ሰው ግን ያቺ የሸረሪት ድር በጣም ውስን ነገር ነች። ለእግዚአብሔር ለአምላካችን ጊዜ በጣም ውስን ነገር ነች። ከጊዜ ውጭ ሆኖ ነው እግዚአብሔር አምላክ ጊዜን የሚመለከተው። ጊዜ እግዚአብሔርን አይገድበውም፣ ዘመኑን አይለካውም፣ ስራውን አይመጥነውም። ጊዜ እግዚአብሔር ለሰው ልጆችና ለግዑዝ አካላት ለፍጥረታቱ የዘመናት የጊዜ መቁጠሪያ የነገሮች እልፈት መቁጠሪያ አድርጎ የሰጠው መሳሪያ ነው። እግዚአብሔር ግን ከዚያ በላይ ነው፣ ለዘላለም የሚኖር አቃለው። ብዙዎቻችን ይህን ለመረዳት እንቸገራለን። ለምን ብትሉኝ አምላካችን ከአእምሯችን በላይ ስለሆነ ነው። የምናመልከው አምላክ ወገኖቼ ታላቅ አምላክ ነው። በፍጹም በሰው አእምሮ የማይገመት የማይመረመር። ሰዎች ያወቁ የመሰላቸው በጣም ውስን በሆነው አእምሯችን እግዚአብሔርን ለመመርመር እንሞክራለን። አምላካችን እግዚአብሔር የሚመረመር አምላክ አይደለም። ኃያል አምላክ ነው። ታላቅ አምላክ ነው። ከእኛ በላይ ነው። ከፍጥረቱ ሁሉ ባሻገር ነው። ከጊዜ ውጪ ነው። አምላካችን እግዚአብሔር የሚያስገርም አምላክ ነው። ዱሮ ሰዎች ምድር የዩኒቨርስ ሁሉ የፍጥረት ሁሉ ማዕከል ነች ብለው ነበር የሚያምኑት፣ ቤተ ክርስቲያንም ጭምር። ኮፐርኒከስ የሚባል አንድ ክርስቲያን ሳይንቲስት፣ አይ ምድር በፀሐይ ዙሪያ ነው እንጂ የምትዞረው፣ ፀሐይ አይደለችም በምድር ዙሪያ የምትዞረው የዩኒቨርስ ሁሉ ማዕከልም ምድር አይደለችም ብሎ ሀሳብ ለመጀመሪያ ጊዜ ያቀረበው ኮፐርኒከስ የሚባል ሳይንቲስት ነበር። እርሱም አማኝ ነው፣ ክርስቲያን ነበር። እንዴት እንዲህ ትላለህ ብላ ቤተ ክርስቲያን ከቤተ ክርስቲያን መዝገብ ፍቃው አውግዛው ነበር። ለምን? እንዴት ሊሆን ይችላል ብሎ ስላሰቡ ነው። ሰው የሚረዳው የሚያውቀውን ያክል ስለሆነ ነው። ይገርማል። ሰው የሚረዳው የሚያሰላስለው የሚያውቀውን ያክል ነው። አንድ ጊዜ ከክፍለ ሀገር የመጣ አንድ ወዳጄን ወደ ኤርፖርት ወሰድኩት፣ ወደ አየር ማረፊያ እዚሁ ቦሌ። ከዚህ በፊት አይቶት አያውቅም። አየውና ተመለከተውና በጣም ተገርሞ እንዲህ አለኝ። አሁን ይሄን ሀገር ቤት ላሉት ገጠር ላሉት ሰዎች ምን ብዬ ነው የምናገረው? አለ። በጭራሽ አልናገርም አለ። ለምንድነው የማትናገረው ስለው ከየት ጀምረው ነው የሚረዱት? እኔ ከየት ጀምሬ ነው ላስረዳቸው የምሞክረው? ምክንያቱም ሰው ከሚያውቀው ነገር ጋ ነው ነገሮችን የሚያወዳድረው፣ የሚያስተካክለው አለኝ። እስከ ዛሬ ድረስ በጣም ነው የሚገርመኝ። ስለዚህ ባልነግራቸው ነው የሚሻለው። ምክንያቱም በፍጹም አይረዱኝም አለ። ወገኖች አስቡ፣ ውስጢ የዛሬ መቶ ዓመት የዛሬ ሁለት መቶ ዓመት የዛሬ አምስት መቶ ዓመት የዛሬ አንድ ሺህ ዓመትን አስቡት በዛን ዘመን የነበሩት ቅም አያቶቻችን ወገኖቻችን በአዲስ አበባ የሚደረገውን ነገር ክፍለ ሀገር ላይ ቁጭ ያለ ሰው ጅጅጋ ላይ ሆኖ፣ ሐዋሳ ላይ ሆኖ፣ ወለጋ ላይ ሆኖ፣ ጎንደር ላይ ሆኖ፣ ትግራይ ላይ ሆኖ፣ አውሮፓ ላይ ሆኖ፣ አሜሪካ ላይ ሆኖ ወዲያው በቅጽበት መስማት ይችላል ብሎ እንዴት ሊያስብ ይችላል። እብደት ነው ነበር የሚሉት። ሊሆን አይችልም ነበር የሚሉት ምክንያቱም ለእነርሱ ሰው ሊሰማማ የሚችለው በሆነ ርቀት መካከል ካለ ብቻ ነው። መተያየት የሚችለው ቅርብ ለቅርብ ከሆነ ብቻ ነው እንጂ በሺዎች የሚቆጠሩ ኪሎሜትሮችን ተሻግሮ መተያየት ይቻላል ብሎ አስቡም ነበር። የሰው አእምሮ ውስን ስለሆነ። ይህን ለምንድን ነው የምነግራችሁ? ዛሬ ግን እንደምታውቁት በስልክ ሰው ከየት እስከየት ድረስ በዓለም ዙሪያ የትም ስፍራ ቢኖር ሰው ሊገናኝ ይችላል፣ ሊነጋገር ይችላል። በድምፅ ብቻ ሳይሆን ፊት ለፊት በምስል እየተያየ ማውራት ይችላል። እንግዲህ የሰው ዕውቀት ይህን ያክል ከመጠቀ፣ አምላካችን እግዚአብሔር ደግሞ ምን ያክል ታላቅ እንደሆነ ያሳየናል። ለዚህ ነው እግዚአብሔር አምላካችን ከጊዜ በላይ ነው ያልኳችሁ ዘመናት የእርሱ መቆጠሪያዎች አይደሉም። እርሱ ከዘመናት በላይ ነው፣ ክብር ለስሙ ይሁን። እኛን ግን በዘመን በጊዜ በወቅት እንድንገዛ ነገሮችን እንድንቆጥር ነገሮችን እንድንለካ እድል ሰጠን እግዚአብሔር። ከመዝሙር ዘጠና ላይ እንዳነበኩኝ እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንክልን። ገና ተራሮች ሳይወለዱ ምድርንና ዓለምን ከመፍጠር በፊት አንተ ከዘልዓለም እስከ ዘልዓለም ነህ ይላል። አንተ ለዘልዓለም አምላክ ነህ ይላል። ከጊዜ በላይ ነው ጌታችን እግዚአብሔር ጌታን ልጅ እናመሰግነዋለን። መዝሙር መቶ ሁለት ላይ ደግሞ ከቁጥር ዐሥራ ሁለት ላይ አነባለውኝ መዝሙር መቶ ሁለት ከቁጥር ዐሥራ ሁለት ላይ እግዚአብሔር ሆይ አንተ ግን ለዘላለም በዙፋንህ ተቀምጠሃል፣ ስምህም ከትውልድ እስከ ትውልድ ይኖራል ይላል። ስምህ ከትውልድ እስከ ትውልድ ይኖራል። ትውልዶች ይመጣሉ ያልፋሉ። መንግስታት ይመጣሉ ያልፋሉ። ጀግኖች ይመጣሉ ያልፋሉ። ኃያላን ይመጣሉ ያልፋሉ። እኛም እንመጣለን እናልፋለን። የማያልፍ ዘመን የማይሽረው ዙፋኑ የማይነቀነቅ ሁሉን የሚችል አምላክ ሕያው እግዚአብሔር ለዘላለም ይኖራል፣ ወገኖች። በዙፋኑ ላይ ለዘላለም ይኖራል። ከቁጥር 25 ደግሞ ስናነብ አንተ ከጥንት ምድርን መሰረትህ ሰማያትም የእጅህ ሥራዎች ናቸው። ነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። ነርሱም ወዲያው ይጠፋሉ፣ አንተ ግን ያው አንተ ነህ፣ ዓመታቶችህም ከቶ አያልቁም ይላል። ክብር ለእግዚአብሔር ይሁን። ምናመልከው አምላክ ያን ያክል ታላቅ አምላክ አንተ ግን ያው አንተ ነ አመታቶችህም ከቶ አያልቁም አያልቁም። እንዲህ አይነት ኃያል አምላክ ነው የምናመልከው። ታዲያ ይህ ኃያል አምላክ እኔ ዘላለማዊ ነኝ እኔ ስለሌሎቹ ምን ያገባኛል አላለም። ራሱን ዝቅ አደረገ፣ የባሪያን መልክ ለበሰ ለእኔና ለእናንተ ሲል በቀራኔው መስቀል ላይ ዋለ፣ ተመታ፣ ተፉበት፣ ደሙን አፈሰሰ። በእርሱ ቁስል እኛ ተፈወስን፣ ከእግዚአብሔር ጋር ታረቅን፣ የእግዚአብሔር ልጆች ተባልን፣ ባለተስፋዎች ሆነን። ክብር ለእግዚአብሔር ይሁን። ወገኖቼ ይህ አምላክ ነው። ይሄን ዓመት በምሕረቱ በቸርነቱ ተሸክሞ ለዚህ አበቃ። ለዚህ ነው እግዚአብሔርን ምናመሰግነው አቤኔዘር የምንለው። ለዚህ ነው ምክንያቱም እግዚአብሔር እስከዚህ ድረስ ረድቶናል። ክብር ለስሙም ሃሌሉያ! እግዚአብሔር እስከዚህ ድረስ ረድቶናል። የረዳን እግዚአብሔር ነው። ያሳለፈን እግዚአብሔር ነው። ዘመኑን ያሻገረን እግዚአብሔር ነው። የተሸከመን እግዚአብሔር ነው። የራራለን እግዚአብሔር ነው። ዓለም እንደዚህ ነውጥ በተሞላችበት ጊዜ፣ ደም በቀላሉ በሚፈስበት ጊዜ፣ በየሀገሩ ጦርነት በሚሰማበት ጊዜ፣ የኑሮ ውድነት ከአቅም በላይ በሆነበት ጊዜ፣ ሰዎች መውጣትና መግባትን በፈሩበት ዘመን እግዚአብሔር አምላክ ግን ተሸከመን። እግዚአብሔር አምላክ ግን አበላን። እግዚአብሔር አምላክ ግን አጠጣን። እግዚአብሔር አምላክ ቅጥር ሆነልን፣ ሸሸገን። ስለዚህ ክብር ይገባዋል፣ ምስጋና ይገባዋል። እንደ ቤተ ክርስቲያን፣ እንደ ህዝብ፣ እንደ ሀገር በእንደዚህ አይነት ጊዜ ወደ እግዚአብሔር መቅረብ ልዩ እድል ነው። እግዚአብሔርም ይጠብቃል። ታዲያ በዚህ ሳምንት በእግዚአብሔር ፊት በምንቀርብበት ጊዜ በፍጹም ትህትና የቅርታን መንፈስ በመላበስ የንስሐን መንፈስ በመላበስ ወደ እግዚአብሔር የምንቀርብበት ስለራራልን፣ ስለረዳን፣ ስለተሸከመን፣ ስላደረገልን ነገር ሁሉ በክፉ ዘመንም ስለተሸከመን፣ ስላሻገረን እግዚአብሔር አምላካችንን ምናመሰገንበት ዘመን የምናበሰገንበት ወቅት ጊዜ ሳምንት ሊሆን ይገባል። እስራኤላውያን በሳሙኤል ዘመን እግዚአብሔርን አመሰገኑት። ነገር ግን ወገኖቼ በሆነ ጊዜ ውስጥ ጭንቅ ውስጥ ነበሩ። እግዚአብሔር ከእነርሱ የራቀ መስሏቸው ነበር። እግዚአብሔር የተዋቸው መስሏቸው ነበር። ጎረቤቶቻቸው ጠላት የሆኑባቸው ፍልስጤማውያን በየጊዜው ይበዘብዟቸው፣ ይጨቁኗቸው፣ ያሰቃያቸው ነበር። እግዚአብሔር ትቶናል ብለው አስበው ነበር። በተለይ ስንመለከት ከአንደኛ ሳሙኤል ምዕራፍ ሰባት ከቁጥር አንድ ጀምረን ስናይ የእግዚአብሔር ታቦት በአሚናዳብ ቤት ተቀምጦ ነበር ይላል። ቁጥር ሁለት ላይ ታቦቱ በክርቅያትሪየም ከተቀመጠ ረጅም ጊዜ ሆነው በአጠቃላይ ሃያ ዓመት ቆየ። የእስራኤል ሕዝብ ሁሉ አዘነ፣ እግዚአብሔርንም ፈለገ ይላል ታቦቱ በኤሊ ዘመን ከሼሎ ወይም ከሴሎ በፍልስጤማውያን ከተወረሰ በኋላ ከተማረከ በኋላ በሰው ቤት ነበር የተቀመጠው። ታቦቱ የእግዚአብሔር የመገኛ ምልክት ነበር። በመካከላቸው እግዚአብሔር አምላክ በዘጸአት ምዕራፍ 8 ቁጥር 25 ላይ 25 ቁጥር 8 ላይ ይቅርታ። ቤተ መቅደስ ስሩልኝ፣ ወይም ደግሞ በእናንተ መካከል ማደር እፈልጋለሁና ማደሪያ ስሩልኝ አለ። በዛ ውስጥ ደግሞ የቃል ኪዳኑን ታቦት አስቀምጦ አለ። በቃል ኪዳኑ ታቦት ላይ ደግሞ የስርየት መክደኛ የሚባል ስፍራ አለ። በሁለቱ መላእክት ምስል መካከል ያለ ስፍራ የስርየት መክደኛ ስፍራ ይባላል። በዚያ በስርኤት መክደኛ ላይ እግዚአብሔር አምላክ ክብሩን ለእስራኤላውያን የሚገልጥበት በመካከላቸው መሆኑን ሁል ጊዜ የሚያውቁበት ስፍራ ነበር። ስለዚህ ታቦቱ መማረክ ማለት ትልቅ ውርደት ነበር። ኢካቦድ አለች ባሏ ሲሞትባት ልጅ ስትወልድ የኤሊ የልጁ ሚስት ኢካቦድ ማለት የእግዚአብሔር ክብር ተነሳ፣ የእግዚአብሔር ክብር ከእስራኤል ላይ ተነሳ፣ ተለየን፣ የእግዚአብሔር የክብር ታቦት ተማረከ፣ እግዚአብሔር ተወን ማለት ነበር። ልባቸው ተሰብረው ለሀያ ዓመት የእግዚአብሔር የቃል ኪዳን ታቦት የእግዚአብሔር የመገኛው ተምሳሌት፣ የእግዚአብሔር የሕዝቡ መካከል መኖሪያው ተምሳሌት፣ ሕዝቡ እግዚአብሔርን ሄደው የሚያመልኩበት የሚሰውለት ፊቱን የሚሹበት የእግዚአብሔር መገኛው ስፍራ ምልክቱ በጠላት ከተወረሰ በኋላ እግዚአብሔር ክብሩን አስጠብቆ ቢመልሰውም፣ ነገር ግን እስራኤል በኃጢአት ተጨማልቆ ስለነበረ እግዚአብሔር ልቡ ተሰብሮ ስለነበረ እግዚአብሔር ፊቱን ከነርሱ አዙሮ ስለነበረ በዛም ወቅት የቃል ኪዳኑ ታቦት በሰው ቤት በአሚናዳብ ቤት ይቀመጥ ነበር። ለሀያ ዓመት እስራኤላውያን ኑሯቸው፣ ህይወታቸው፣ ማኅበራዊ ህይወታቸው፣ የምጣኔ ሀብት ህይወታቸው፣ ኢኮኖሚያቸው እየደቀቀ፣ ጠላት እያሸበራቸው፣ ጉልበታቸው እየማቀቀ እየደቀቀ፣ ተስፋ እየቆረጡ መጡ። ምንድን ነው የሆነው? ለምንድን ነው የሁሉ በእኛ ላይ የደረሰው ብለው ሲያስቡ ለእግዚአብሔር መስጠት የሚገባቸውን ስፍራ እንዳልሰጡ ገባቸው። የእግዚአብሔር የቃል ኪዳኑ ታቦት በግለሰብ ሰው ቤት ነበር የሚኖረው። ስለዚህ እስራኤል በሙሉ ልቡ አዘነ ይላል፣ እግዚአብሔርንም ፈለገ። ደስ የሚለው ነገር ወገኖቼ አምላካችን እግዚአብሔር ሁል ጊዜ ሁል ጊዜ ሕዝቡ እንዲፈልገው ይፈልጋል። ሕዝቡን ለመድረስ ይፈልጋል። ሕዝቡን ለመርዳት ይፈልጋል። ሕዝቡ ከወደቀበት አዘቅት ሊያወጣው ይፈልጋል። ከተጨማለቀበት ኃጢአት ሊያነጻው ይፈልጋል። ከደረሰበት የሞራል ውድቀት ሊያወጣው ይፈልጋል። ህዝባችን አሁን ይሄ ያስፈልገዋል። በሙሉ ልብ መናገር ይቻላል። በእግዚአብሔር ቃል ላይ ተመስርቶ መናገር ይቻላል። ወገኖቼ፣ ህዝባችን እኛ ሁላችን ይሄ ያስፈልገናል። ሰላም የጠፋበት ሀገር ውስጥ ነው የምንኖረው። እርስ በእርስ ሰው በተጠላላበት ሀገር ውስጥ ነው የምንኖረው። ደም እንደ ውሃ በሚፈስበት ሀገር ውስጥ ነው የምንኖረው። ኑሮ ከአቅም በላይ በተወደደበት ሀገር ውስጥ ነው የምኖረው። ለምን አሁን ኑሮ ተወደደብን ብለን ልናረግስ እንችላለን። ልንጮ እንችላለን። ጦርነት እዚህ ጋ፣ ግጭት እዛ ጋር፣ ይሄ እዚህ ጋር ልንል እንችላለን። ይሄ ብቻ መፍትሄ ሊሆን ይችላል ሆይ? የኢትዮጵያ ሕዝብ ሆይ የሀገሬ ሕዝብ ሆይ የቤተ ክርስቲያኔ ሕዝብ ሆይ ሕዝበ ክርስቲያን ሆይ ኢትዮጵያውያን ሁላችን ይሄ ብቻ መድኃኒት ሊሆን ይችላል ሆይ? መፍትሄ ሊሆን ይችላል ሆይ? ወደ እግዚአብሔር መመለስ የለብንም ሆይ? ንስሐ መግባት የለብንም ሆይ? እግዚአብሔርን እንደ አምላክነቱ እያመለክ ነው ነው ሆይ? በሀገራችን እግዚአብሔር እየተፈራ ነው ወይ? የጣዖት አምልኮ ሀገራችን ውስጥ አልሞላም ወይ? ከእግዚአብሔር ቃል ውጪ በሰው ቃል እየተመራን አይደለም ወይ? ለምን ወደ እግዚአብሔር አንመለስም? ለምን ንስሐ አንገባም? ምናልባት አንዳንዶቻችን እኔን አይመለከተኝም ልንል እንችል ይሆናል። እንደሱ የሚባል ነገር የለም። ዳንኤል በትንቢተ ዳንኤል ምዕራፍ ዘጠኝ ላይ እኔና አባቶቼ በድለንሃል ብሎ ነው በእግዚአብሔር ፊት በህንባ የቀረበው ልብሱን የቀደደው፣ ማቅ የለበሰው፣ አመድ በራሱ ላይ የነሰነሰው፣ ሱባኤ የገባው እግዚአብሔር አምላኮ ይማረን፣ ይቅር በለን፣ ታረቀን አለ እግዚአብሔርን። ሕዝቡ ወደ እግዚአብሔር ተመልሶ እንደዚህ ሲል ወገኖቼ እግዚአብሔር በፍጹም ዝም አይልም። በፍጹም እግዚአብሔርን ከፈለግ ነው፣ በምህረቱ ከተማመንን፣ ከክፉ መንገዳችን ከተመለስን፣ አንዱ አንዱን ለማጥፋት ከመሄድ ከተመለሰ፣ አንዱ አንዱን የአንዱን ደም ከማፍሰስ ከተመለሰ፣ እግዚአብሔር ሆይ እንደ ህዝብ በድለናሃል ካል ነው እግዚአብሔር ይታረቀናል። ወገኖቼ ምንም ጥያቄ የለውም። ነገር ግን በዚያው ልክ መነገር ያለበት ቃል አለ። እግዚአብሔር በዙፋን ላይ እንደሌለ ቆጥሮ ጉልበተኛው እኖራለሁ የሚልበት ዘመን ከሆነ ማን ምን ያደርገኛል ብሎ ሰው የሚያስብበት ከሆነ ወገኔ ላሳስብህ እወዳለሁ። አንተ አምላክ አይደለህም። አንተ እግዚአብሔር አይደለህም። አንተ ዘላለማዊ አይደለህም። ለዘመናት የሚኖር ሁሉን ነገር የሚቆጣጠር ባለሥልጣን ኃያል አምላክ እግዚአብሔር በሰማይ ላይ አለ። ነገር ግን አንዳችንም እንድንጠፋ እርሱ አይፈልግም። ሰው ሁሉ ንስሐ እንዲገባ ይፈልጋል። ሰው ሁሉ ወደ እርሱ እንዲመለስ ይፈልጋል። ሰው ሁሉ መርሳት የሌለበት እየኖርን ያለነው በመጨረሻ ዘመን ላይ ነው። ጌታችን ኢየሱስ ክርስቶስ በክብር በቅርቡ ዳግም ተመልሶ ይመጣል። ነገሮች ሁሉ ይቀራሉ ምድራዊ ነገሮች ሁሉ ይቀራሉ፣ ይረሳሉ። ከእግዚአብሔር ጋር ሕይወቱን ያጣበቀ ሰው ግን፣ እግዚአብሔርን በመፍራት የኖረ ሰው ግን እግዚአብሔር ያስበዋል። እግዚአብሔር የዘላለም ሕይወት በልጁ በኢየሱስ ክርስቶስ በኩል ይሰጠዋል። ምክንያቱም እንድንበት ዘንድ የተሰጠን ሌላ ስም ከሰማይ በታች የለም፣ የኢየሱስ ክርስቶስ ስም ብቻ ነው ይላል ቃሉ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ